በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት የኅዳር 27ቱን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አድሶ አውጥቷል። በኢትዮጵያ የአስቸኳይ ጊዜ አዋጅ ጥቅምት 2006 ከታወጀ ወዲህ ብጥብጥ ሊነሳና ካለ ህጋዊ ትዕዛዝ መታሰር ሊከሰት ስለሚችል የአሜሪካ ውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ዜጎች ወደ ሀገሪቱ እንዳይጓዙ አስጠንቅቋል። ዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት ስድስት ሁለት ሺህ ዘጠኝ ዓመተ ምህረት የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደርና በባህር ዳር አሁንም ግጭት መኖሩን ዘገባዎች ይጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው ኢንተርኔትና የእጅ ስልክ አገልግሎትን ስለሚዘጋ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎች ችግር ለመድረስና የምክር አገልግሎት መስጠት ያዳግተዋል ይላል። ከዚያ በተጨማሪም የኢትዮጵያ መንግስት የአሜሪካ ዜጎችን ቁጥጥር ስር ሲያውል ወይንም ሲያስር እንደሚጠበቀው ለኤምባሲው እንደማያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያው ዜጎቹ ከህዝባዊ ተቃውሞ ወይንም ስብስብ እንዲርቁ ሁልጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁ አሳስቧል። የጉዞ ማስጠንቀቂያው ከአሁን በፊትም በተለያዩ ጊዜያት የወጣ ስለሆነ ዝርዝሩን ከድረ ገጻችን አንሃሪክ አት ቪኦኤ ኒውስ ዳት ካም ይመልከቱ።